በኢትዮጵያ የሰብአዊ መብቶች እንዲከበሩ ግፊት ለማድረግ በሚል ባለፈው ዓመት በየካቲት ወር መጀመሪያ ላይ ለዩናይትድ ስቴትስ ምክር ቤት የቀረበ ረቂቅ ሕግ ቀጣይ ሂደት ዙሪያ የተካሄደ ጋዜጣዊ ጉባኤ ነው። የቀጣዩ ዘገባ መነሻ በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤችአር 128 የሚል መጠሪያ የተሰጠው ይህ ረቂቅ ህግ ወደ ሙሉ ምክር ቤቱ የሚተላለፍና ሊጸድቅ የሚችል መሆኑ ነው በምክር ቤቱ የብዙሃኑ ፓርቲ ተጠሪ በተገኙበት በተካሄደው ጋዜጣዊ ጉባኤ የተገለጸው። የትናንቱን የምክር ቤት አባላቱን ጉባኤ ያስተባበሩትን የምክር ቤት አባል ያነጋገራቸው አሉላ ከበደ ተከታዩን አጠናቅረዋል። በኢትዮጵያ ተፈጽመዋልና እየተፈጸሙ ናቸው የሚሏቸውን የመብት ጥሰቶች የሚያወግዘው ባለፈው ዓመት በየካቲቶር መጀመሪያ በምክር ቤቱ የውጭ ጉዳዮች ኮሚቴ አባል በኒው ጀርሲው ሪፐብሊካን ክሪስቶፈር ኤች ስሚዝ አርቃቂነት የቀረበው ይህ የህግ ረቂቅ በኢትዮጵያ የዜጎችን ሰብዓዊ መብት ከበሬታ ለማረጋገጥና ብሎም ሁሉን አቀፍ አስተዳደር መፈጠር የታለመ መሆኑን ይዘረዝራል። ኮንግሬስማን ማይክል ሃዋርድ ኮፍማን በዩናይትድ ስቴትስ ተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ስድስተኛ የምክር ቤታዊ ክልል ተወካይ ናቸው። ረቂቅ ሕጉ ያለበትን ሁኔታ እንዲያስረዱ ለቀረበላቸው ጥያቄ በሰጡት መልስ በኢትዮጵያ የሰብአዊ መብትና አስተዳደር ጉዳዮች ያሉትን አማራጮች ለማየት ከሚያስችለን ስምምነት ላይ ደርሰናል ይላሉ። በምክር ቤቱ የብዙሃኑ ፓርቲ ሊቀመንበር ኬቨን ማካርቲ ጽህፈት ቤት ጋር ጠንካራ ስምምነት ላይ ደርሰናል፣ የኢትዮጵያ መንግስት የዜጎችን መብት እንዲያከብር የሚሉትና ሌሎች ጥያቄዎች መመለሳቸውን የተቀመጡት ግቦች ዳር መድረሳቸውን የተባበሩት መንግስታት ድርጅት የሰብዓዊ መብት ጉዳዮች ከፍተኛ ኮሚሽን አባላት በአካባቢው ተገኝተው በተጨባጭ መስፈርቶቹ መሟላታቸውን እንዲያረጋግጡ የሚሉትን ከተለያዩ የሀገሪቱ ክፍል ወደዚህ ወደ ዋሽንግተን ከመጡ ኢትዮጵያውያን አሜሪካውያን ጋር ባደረግናቸው ውይይቶች ተረድተናል። የኢትዮጵያ መንግስት እስረኞችን እየፈታ ነው፣ አንዳንድ መሻሻሎችን እያደረገ ነው። እናም በረቂቅ ህጉ ላይ ድምፅ ከመሰጠቱና ከመጽደቁ አስቀድሞ ነገሮች ወደሚፈለገው አቅጣጫ ይሄዱ ይችላሉ የሚል ተነስተዋል። በእርግጥ ከዚያ ግምት አልስማማም። ከሆነም የምናየው ይሆናል ካልሆነ ግን ወደ ረቂቅ ህጉ እውን መሆንና ተፈጻሚነት እናመራለን። የሚሉት ኮንግሬስማን ኮፍማን ለሁሉም የሚኖረው የጊዜ ገደብ ግን እየተጤነ መሆኑን ይናገራሉ። ሁኔታዎች ተስፋ እንደተጣለባቸው ባይዙና ወደ ረቂቅ ህጉ እውንነት የሚኬድ ቢሆን፣ በእርግጥ ህጉ ምን አይነት ተፈጻሚነት ያስገኝ ይሆን በሚል ለተነሳላቸው ጥያቄም ሲመልሱ Well, I think for far too long, the United States has looked the other way. ዩናይትድ ስቴትስ በክልሉ ላላት የብሔራዊ ደህንነት ጉዳዮች ዙሪያ ያላተኮረ ግንኙነቷ ቅድሚያ በመስጠት ለረጅም ጊዜ በኢትዮጵያ መንግስት የሚፈጸሙትን የሰብአዊ መብት ጥሰቶች አይታ እንዳላየች ስታደርግ ቆይታለች። ያ ፍጹም የተሳሳተ ነገር ነው። በመሆኑም ይሄ ያን ስህተት የማመን የመጀመሪያ እርምጃ ነው። የኢትዮጵያ መንግስት በገዛ ዜጎቹ ላይ የሚፈጽመው የሰብአዊ መብት ጥሰት ፈጽሞ ተቀባይነት የለውም። የመቶ ሚሊዮን ህዝብ መኖሪያ የሆነችውና በአፍሪካ ቀንድ ዋነኛዋ የዩናይት ስቴትስ አጋር ኢትዮጵያ የፖለቲካ ቀውስ ውስጥ መሆኗ እየተዘገበ ነው። ለመሆኑ ያቺ ሀገር ቀውሱ ተባብሶ የከፉ ሁኔታዎች ውስጥ እንዳትወድቅ የዩናይት ስቴትስ ምክር ቤት ሊወስዳቸው የሚችላቸው እርምጃዎች ይኖሩ ይሆን? ኮፍማን ይመልሳሉ። ያ እንዳይሆን ነው የምንጥረው። ቀውስ በተንሰራፋበት የሚሆነውን እናውቃለን። እርግጥ ነው የኢትዮጵያ መንግሥት የገዛ ዜጎቹ ላይ ሽብር እየፈጸመ ነው። መንግሥት አልባነት በኢራቅ ይሁን በሊቢያ ያደረገው የአሸባሪዎች መፈልፈያ መሆን ነው። የኢትዮጵያ መንግሥት ሁኔታዎችን መለወጥ አለበት። የዚህ ረቂቅ ሕግ መመሪያም ሆነ በሌላው እየሠራን ያለ ነው። ይህ እንዳይሆን ነው። ኮንግሬስማን ኮፍማን እርሳቸው የሚወክሏቸውን ጨምሮ በትውልድ ሀገራቸው ዲሞክራሲያዊ ለውጥ ለማምጣት አብረዋቸው የሚሰሩ መኖራቸውን ተናግረዋል። አድማጮች፣ ጋዜጣዊ ጉባኤውን መነሻ በማድረግ ከኢትዮጵያውያን አሜሪካውያኑ ተወካዮች ጋር የተደረገ ቃለ ምልልስ በነገው ምሽት ይዘን እንቀርባለን።